ጋዜጠኛ ሀብታሙ ባልደረባህ መሆኑን ገልጸህ ዜና እረፍቱን በማህበራዊ መገናኛ ብዙኃን ይፋ ያደረግከው በተለይ በስፖርት በሳል ትንታኔው የሚታወቀው ጋዜጠኛ ኢብራሂም ሻፊ ታሞ እንደነበር ጠቁመሃል። ፌስቡክ ገጽ ላይ ደግሞ እንደተመለከትኩት እስከ ዲሴምበር ሀያ ዘጠኝ ድረስ የጻፋቸው ነገሮች ይታያሉ። ሕልፈቱ ድንገት ይመስላል። አዎ ኢብራሂም እንግዲህ በጣም የሚታወቀው በመንፈስ ጠንካራነቱ ነው። ምንም እንኳን ሳምንታት ወዲህ በጣም በጠና የታመመ ቢሆንም እስከ መጨረሻ የሕልፈት ሰዓቱ ድረስ ሀሳቦቹን በማህበራዊ ሚዲያ ላይ ያጋራ ነበረ። ከዛ አንጻር ነው ትልቁ ድንጋጤና ዱብዳ የተፈጠረው። ሆኖም ትንሽ ቆይቷል፣ ህመም ከጀመረውና አልጋ ላይ ከዋለ። ሆኖም ረቡዕ ዕለት ቀትር አካባቢ ከዚህ ዓለም በሞት ተለይቷል። ታሞ ከቆየ ሕክምና ማግኘት አልቻለም ይሆን? ህመሙ ወሰድ መለስ የሚያደርግ ነው። አንድ ሰሞን ይሻለዋል፣ ሌላ ጊዜ ደግሞ ይብስበታል። ኢብራሂም ብዙ ነገሮችን ያየ ነው። ከአመታት በፊት ነው እግሩን ያሞ ነበር። በኋላ ደግሞ በዘጠና ሰባት አመተ ምህረት በእስር ላይ ውሎ አንዳንድ የስቃይ ተግባራት ስለተፈጸሙበት ከዛ በኋላ መላ ሰውነት ላይ ህመሙ ተባብሶበት ነበረ። እዚህ ሀገር ከመጣ በኋላ አንድ ሰሞን ይሻለዋል፣ ሌላ ጊዜ ደግሞ ይብስበታል እና የሕክምና ሕክምና ጉዳዮችንም ሞክረዋል። ለክፉ የሚሰጥም አልመሰለውም። እሱ ብዙ ጊዜ በጣም መንፈሰ ጠንካራ ከመሆኑ አንጻር በአንድ ሰሞን እንዲሁ ህመሙ እየመጣ በሌላ ሰሞን ደግሞ መሄድ የመሰለው ነው የቆየውና የአሁኑ ድንገተኛ ያልተጠበቀ ነገር ነው። በቅርብ እንደሚያውቀው ሰው ብዙ ነገሮችን ጽፈሃል። ሐዘን ላይ መሆናችሁንም ተረድቻለሁ። ግን እንደ ባልደረባ እንደ ጓደኛ ኢብራሂም ሻፊን እንዴት ትገልጸዋለ? ኢብራሂም በህይወት ዘመኔ ከማውቃቸው ሰዎች ለሀቅ የመጨረሻው የሚለውን መስዋዕትነት ከከፈሉ የኢትዮጵያ ጋዜጠኞች መካከል አንዱ ነው። ኢብራሂም አገሩን ሲለቅ ዋነኛ ምክንያቱ ለሀቅ ያለው ጥብቅና ነው። በህይወቱ ዘመን ሲሟገትላት ሲኖሩ ሀሳቦች ከስፖርት እስከ ፖለቲካ፣ ከማህበራዊ ጉዳይ አብዛኞቹ የህዝብን ወገንተኝነት ያሳየበትና የሀቅ ወዳጅነቱን ያሳየ ነው። የስራ አጋሪ ነው። እዚህ ስደት ላይም ከመጣም በኋላ ጓደኛ ነው። እስከ መጨረሻው ደቂቃ ድረስ አብረን ነበር። ይሄን ነገር ነው ከሱ ህይወት ውስጥ የማውቀው ነው። አንዳንዴ ድብልቅልቅ ስሜት እንዲሰማኝ የሚያደርገኝ ይሄ የሚታወቅበት ባህሪ ነው። በስራው እጅግ ታታሪ ነው። የፈጠራ ሰው ነው። እንኳን ለራሱ ሌሎችም ሰዎች ወደ ምሸጣ እንዲገቡ ወደ ተለየ የስራ ሞራል እንዲገቡ የሚያደርግ ሰው ነው። እሱ እንደ ጓደኛ፣ እንደ ታላቅ ወንድም እንዲሁም ደግሞ እንደ ሙያ ጋር የማይተካና ትልቅ ወዳጃችን ነው። ትልቅም ሰው ነው። በጣም አመሰግናለሁ ሀብታሙ ስዩም። ለአንተም ለሌሎች ጓደኞቹም እንዲሁም ለቤተሰቦቹ መጽናናትን እንመኛለን። እኔም አመሰግናለሁ ጋዜጠኛ እንዳልካቸው ጥላሁን። በቅድሚያ ለጊዜ አመሰግናለሁ፣ ከለቅሶ ቤት ነው ያስወጣሁ። ጋዜጠኛ ኢብራሂም ሻፊ ከአንተ ጋር ፕሮግራም ይሰራ እንደነበር ነው ለመረዳት የቻልኩት። እንደውን እንደ ስራ ባልደረባ ኢብራሂምን እንዴት ገልጸዋለ? በጣም አመሰግናለሁ ሸዋዬ። በጣም ከባድ ነው። እኛ ኢብሮ እያል ነው የምንጠራው። የስራ ባልደረባችን ነው፣ ጓደኛችን ነው። እንግዲህ በጣም ብዙ ሰዎች ምናልባት ኢብራሂምን የሚያውቁት ለእግር ኳስ ባለው ጥልቅ ፍቅር ነው። በሀገር ውስጥ እግር ኳስ ላይ ታዳጊዎች ከሚጫወቱበት ብሔራዊ ቡድናችን እስከሚጫወትበት እስከ ስፖርት አስተዳደር በእግር ኳስም ሆነ በሌሎች ፌዴሬሽኖች ላይ ያለ መረጃ ያለው በስሜት የመመራት ደግሞ ሳይሆን ነገሮችን በደንብ በጥልቀት በየትኛውም አቅጣጫ ለመሟገትም ለማሳወቅም፣ ለማስተማርም በሚያስችል ደረጃ የተሟላ ተሰጦ ያለው ነው። ብዙዎች በኢትዮ ስፖርት ጋዜጣ ላይ ይጽፋቸው በነበሩ ጽሑፎች ያውቁታል። ከእኔ እና ከሌሎችን ባልደረቦቼ ጋር ሸገር ሴ መቶ ሁለት ነጥብ አንድ ላይ በኳስ ሜዳ ፕሮግራም ላይ እያቀርብ በነበረው የእግር ኳስ ስንተናዎች የኢብራሂምን የእግር ኳስ እውቀት ምን ያህል ጥልቅ እንደነበረ በዛ ላይ ያውቁታል። ነገር ግን ምናልባት ኢብራሂምን በሌላ መልኩ ደግሞ ያለውን ስብዕና ብዙዎች ላያውቁት ይሆን ብዬ የምጠይቀው ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ነው ተመርቆ የወጣው በፖለቲካ በኩል በማህበራዊ ጉዳዮች ላይም በሌሎችም ሀገራዊ ጉዳዮች ላይ ያለው ጥልቅ እውቀትና ትንተና በእግር ኳሱ ላይ ካለው የማይተናነስ ነው። ያ ችሎታው መጨረሻ ላይ መጽሔቱ ተዘግቶ በስደት ከሀገር እስከወጣበት ድረስ እስከ ዋና አዘጋጅ ሆነው አዲስ ጉዳይ ይባል በነበረው መጽሔት ላይ ያቀርባቸው የነበሩ ትንተናዎች በሳል ጽሁፎቹም ላይ እነዛን አሳይተዋል። አዲስ ነገር ይባል በነበረውም ጋዜጣ ላይ የጻፈባቸው በጣም ውስን ጽሁፎች ነበሩ እና ከዛ ሌላ ኢብራሂም ላመነበት ነገር ምንም ነገር ወደኋላ የማይመልሰው ብዙ ነገር ከፍሏል። ለፍትህ ለማህበራዊ ድህንነት እንደ ዜጋ ማበርከት ያለበትን ነገሮች ላይ የሚያሳያቸው ለሰዎች የሚሰጠው ፍቅር፣ እንክብካቤ ይሄኛው ደግሞ ሌላው መገለጫው ነው። እንግዲህ አካባቢው ላይ ምናልባት ያሉ ወጣቶችን የመጠየቅ እድል ቢገኝ ይሄ ሁሉም ሁሉም ሁሉም ሰው የሚረዳው ነው። አሁን አዘን ቤት ላይ እንኳን በርካቶች የእሱ ምስል ያለበትን ጥቁር ቲሸርት ወይም ካናቴራ ለብሰው አዘናቸውን ሊያሳዩ እየሞከሩ ነው የሚገኙት። ይሄ ከምንድን ነው የመነጨው? ወላጅ ለሌላቸው እንደ ወላጅ ይሆናል ይሆናል። ኃላፊነት ወስዶ ትምህርት ቤት ያስገባቸዋል። ይከራከርላቸዋል። ዋስ ይሆንላቸዋል። ከኛ ጋር ፕሮግራሞችን ስንሰራ አምሽተን ስንመጣ እሱ ካልመጣ በቤት አይገቡም ነበር። አዲስ አበባ ስቴዲየም ሲገባ በልዩ እንክብካቤ ተቀብለው ትዛ ስቴዲየም አካባቢ ያሉም ሰዎች እና ይሄ ደግሞ የሚነግረው በሚኖርበት አካባቢ ደግሞ ያለውን ተቀባይነት ነው። አካባቢ ያሉ ሰዎች ደግሞ ሲያውሩኝ ደሞዝን ተቀብሎ ከመጣ ኢብራሂም ኪሱ የሚቀረው ደሞዝ ብዙ። አዳዲስ ደግሞ ወደ ስራ ለሚመጡ ወጣቶች እሱ በጋዜጠኝነት በሰራባቸው የህትመትም ሆነ የኤሌክትሮኒክስ ሚዲያዎች ላይ ለማሳየት ለመኮትኮት ምንም ወደኋላ የማይል አይነት የነዚህ ሁሉ መለያዎች ባለቤት ነበረ። ባልደረባችን እና ጓደኛችን ኢብራሂም በጣም ነው የማመሰግነው። እንዳልካቸው ብዙ ገልጸኸው ልትጨርሰው አልቻልክም። ከአንተ መረዳት እንደሚቻለው ኢብራሂም ሻፊ እውነትም ሰው ነበር። እንግዲህ እግዚአብሔር ነፍሱን ያሳርፍ፣ እናንተን ጓደኞቹን ቤተሰቦቹንም መጽናናቱን ይስጥ። በጣም አመሰግናለሁ። ለጊዜ በጣም እናመሰግናለን ሸዋዬ። አሜን